የኬንያ ቤተ ክርስቲያን ምክር ቤት ፕሬዝዳንቱ ካቢኔውን እንዲበትኑ ጠየቀ። የኬንያ አብያተ ክርስቲያናት ፕሬዝዳንቱ በአስተዳደራቸው ላይ የሚካሄደው ተቃውሞ በመቀጠሉ ካቢኔያቸውን እንዲበትኑ ጠየቀ። ፕሬዝዳንት ዊሊያም ሩቶ ተቃውሞውን የቀሰቀሰውን የታክስ ጭማሪ ረቂቅ አዋጅ ቢያነሱትም አንዳንድ የቤተ ክርስቲያን መሪዎችን ጨምሮ በርካታ ኬንያ ኬንያውያን በሀገሪቱ ተንሰራፍቷል ያሉትን ሙስና እንዲያጸዱ ይፈልጋሉ። የመሐመድ መሐመድ ዩሱፍ ከናይሮቢ ያደረሰን ዘገባ ስመኝሽ ቆየ እንደሚከተለው ታቀርባለች። ፕሬዚዳንት ዊሊያም ሩቶ በርካቶች በኬንያ ለሚታየው የኢኮኖሚ ችግሮችና የሀገሪቱ ዕዳ ተጠያቂ የሚያደርጓቸውን ካቢኔያቸውን እንዲያስተካክሉ የሚደረግባቸው ግፊት እየጨመረ መጥቷል። የኬንያን ታላላቅ አብያተ ክርስቲያናትና የሃይማኖት ድርጅቶች የሚወክለው የኬንያ አብያተ ክርስቲያናት ብሔራዊ ምክር ቤትም የሩቶ አስተዳደር በመጥፎ አመራር እና የሙስና ክሶች ተጨማልቋል በማለት የተቃውሞውን ድምፅ ተቀላቅሏል። የአብያተ ክርስቲያናቱ ምክር ቤት ዋና ጸሐፊ ሬቨናንድ ክሪስ ኪንያንጁይ ሩቶ ሚኒስትሮቻቸውን እንዲያባረሩ ጠይቀዋል። ፕሬዚደንቱ ራሳቸው ካቢኔያቸው ብቃት እንደሌለው ተናግረዋል። ኬንያውያንም የፕሬዚደንቱ ካቢኔ ብቃት የለውም እያሉ ነው። በተጨማሪም አብዛኞቹ የካቢኔ አባሎቻቸው ሙስና ውስጥ የተዘፈቁ ናቸው። ኬንያውያን ካቢኔውን የመበተኛ ጊዜ አሁን ነው እያሉ ነው። የሩቶ መንግስት ሀገሪቱ ያለባትን እዳ ለማቃለል በቅርቡ የታክስ ጭማሪ አዋጅ አቅርቦ ነበር። ሆኖም እቅዱ ባስነሳው ተቃውሞ ቢያንስ የአርባ ሰዎች ሕይወት ሲያልፍ፣ ከሶስት መቶ ሰማንያ በላይ ጉዳት ደርሶባቸዋል። ተቃዋሚዎቹ በፓርላማው ህንፃ ላይ ባደረጉት ወረራ የህግ አውጪዎች እንዲሸሹ ማድረጉን ተከትሎ ሩቶ የታክስ ጭማሪ እቅዱን ውድቅ አድርገዋል። ባለፈው ሳምንት አርብ ሩቶ ቁልፍ ሚኒስትሮችንና የመንግስት ተቋማትን ማዋሃድ፣ የመንግስት መኪናዎች ለ12 ወራት እንዳይገዙ መከልከልና የመንግስት ባለስልጣናትን አላስፈላጊ የውጭ ጉዞዎች ማገደን ጨምሮ የተለያዩ የመንግስት ወጪ ቅነሳ እርምጃዎችንም ይፋ አድርገው ነበር የኬንያ ፖለቲካ ተንታኝ የሆኑት ዲስማስ ሞዋኮ ከሩቶ የካቢኔ አባላት መካከል አንዳቸውም በሙስና ወንጀል አለመከሰሳቸውን እና ሩቶም ከስልጣን ሊያባረሯቸው ላይፈልጉ እንደሚችሉ ለአሜሪካ ድምፅ ተናግረዋል። ፍርድ ቤት አንዳቸውንም በምንም ነገር ጥፋተኛ እስካላላቸው ድረስ ፕሬዚደንት ሩቶ ሰዎች እንዲባረሩ ስለጠየቁ ብቻ የካቢኔ አባሎቻቸውን የማባረራቸው እድል ዜሮ ነው። ነገር ግን እዚህ ጋር ትኩረት ሊሰጡ የሚገባው ነገር የኑሮ ውድነቱ ነው። የኢኮኖሚውን ሁኔታ በማሻሻል እና ለኑሮ ውድነቱ መፍትሄ በማምጣት የመንግስት ዕዳ በአብዛኛው ኬንያውያን ላይ የማይወድቅ መሆኑን ማረጋገጥ ከቻሉ ህዝቡም ተረጋግተው እስከ 2027 ድረስ መጠበቅ ይችላል። አንዳንድ ተቃዋሚዎች አዲስ ገለልተኛ የምርጫ ኮሚሽን እንዲቋቋም እየጠየቁ ነው። ሟካ እንደሚሉት በሀያዎቹ ዕድሜ ባሉ ኬንያውያን ወጣቶች የሚመራው ተቃውሞ መጠነ ሰፊ ጥያቄዎችን ያነገበ ነው። ወጣቶቹ የሚያሳድሩት ጫና በብሔራዊ መንግስቱ ላይ ብቻ የሚወሰን አይደለም። እስከ ወረዳ አስተዳደሮች፣ እስከ ብሔራዊ ጉባኤና እስከ ቤተ ክርስቲያን ድረስ የሚወርድ ነው። በእኔ አመለካከት በኬንያ የሚመረጡ ሁሉም መሪዎች፣ ዜጎችና ሌሎች የሚመለከታቸው አካላት ትኩረት ሰጥተው እንደሚከታተሏቸው አውቀው እንዲነቁ የሚያደርግ ነው። የኬንያ ገዢ ፓርቲ የሆነው ዩናይትድ ዲሞክራቲክ አሊያንስ ዋና ጸሐፊ ሴሎፋስ ማላላ በበኩላቸው ፓርቲያቸው መንግስት ማህበረሰቡን የሚያዳምጥበት እና የሚያሳትፍበት ፕሮግራም እንደሚጀምር ተናግረዋል። ሙሙ የፖለቲካ መሪዎች ወደ ህዝቡ መምጣት ያለባቸው ድምጽ ማግኘት ሲፈልጉ ብቻ መሆኑ የለበትም። ሰዎችን ማነጋገርና ማዳመጥም ይኖርብናል። አንዳንድ ተንታኞች በቅርቡ የተነሳው ተቃውሞ ኬንያውያን ቅሬታቸውን ማሰማት የሚችሉበት ቦታ ባለመኖሩ እና መንግስት ሊያወጣቸው በሚፈልጋቸው ህጎች ዙሪያ ህዝቡን ባለማወያየቱ የተፈጠረ ነው ይላሉ። በኬንያ አንድ ህግ ከመጽደቁ በፊት ዜጎች እንዲወያዩበት ህገ መንግስቱ ያዛል። ሆኖም የኬንያ አስተዳደሮች የህዝቡን ምላሽ ለማግኘት ጥረት ሲያደርጉ አይታይም። በመሐመድ ዮሱፍ ለቀረበው ዘገባ ስመኝሽ የቆየ ዋሽንግተን ዲሲ